ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ።

ኢትዮጵያ በኢቦላ ወደ ተጠቁ የምዕራብ አፍሪካ ሀገሮች የምታሰማራቸው የሕክምና ባለሙያዎች ስልጠና እየተጠባበቁ እንደሆነ አስታወቀች። በሌላ የኢትዮጵያ ዘገባ አንድነት ለዲሞክራሲና ና ለፍትህ ፓርቲ በሀገሪቱ የተለያዩ ማዕዘናት በሚገኙ አመራር አባላቱ ላይ እስርና ድብደባ እየተፈጸመበት መሆኑን ከሰሰ። የሚሉት ከዘገባዎቻችን ውስጥ ናቸው። ሌሎች ክንብሮችም ለምሽቱ ይዘናል። ጤና ስትልን ክቡራትና ክቡራን አድማጮች

ከዛሬ ሰኞ ህዳር 1 2007 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ከአቀናባሪ ንጉሥ ታምሬ እና ከስርጭት መሐንዲሱ ፔትር ሀንድሌ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እናምሻለን። አሁን ለቀዳሚው የሰዓቱ የዓለም ዜና ቆንጅ ይታየ። ጤና ያስጥልኝ እንደምናመሻችሁ

የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በእስያ ፓሲፊክ የኢኮኖሚ ትብብር የመሪዎች ጉባኤ ላይ ንግግር አድርገዋል። በጉባኤው ላይ ለተገኙ የንግድ መሪዎች ዩናይትድ ስቴትስ በእስያ ጉዳይ ሙሉ በሙሉ ቁርጠኛ ነች ሲሉም አስታውቋቸዋል።

ሚስተር ኦባማ ቻይናን በተመለከተ የተመለከተ አዲስ ፖሊሲ በዛኔ ንግግራቸው ይፋ ያደረጉ ሲሆን በዚህ አዲስ ፖሊሲ መሰረት ሁለቱ ሀገሮች አንዱ ለሌላው አገር ዜጎች የሚሰጡት የአጭር ጊዜ የቱሪስትና የቢዝነስ ቪዛ

ከአንድ ዓመት ወደ አስር ዓመት እንዲያድግ የሚያደርግ ሲሆን በዩናይትድ ስቴትስ ሕግ ከማናቸውም የቪዛ ወቅት ረጅሙ እንደሆነ ተነግሯል። የተማሪዎችና የልውውጥ መርሃ ግብሮች ቪዛም ከአንድ ዓመት ወደ አምስት ዓመት እንዲያድግ መደረጉ ተገልጿል። አዲሱ ስምምነት ከተነጎድ ያረቡ

ደ አውሮፓውያን አቆጣጠር ህዳር አስራ ሁለት ቀን ጀምሮ ተግባራዊ ይሆናል ተብሏል። ዋሽንግተን አስራ ሁለት ሀገሮችን የሚያቅፍ የትራንስፓሲፊክ ሀገሮች አጋርነት ማህበር ለመመስረት ያላትንም እቅድ የአሜሪካው ፕሬዚደንት ይፋ አድርገዋል። እቅዱ ቻይናን ያላካተተና የእሷን የእስያ የነጻ ንግድ ቀጣና እቅድ ጋር የሚፎካከር በመሆኑ ውዝግብ ቀስቅሶ ቆይቷል።

ፕሬዚደንት ባራክ ኦባማ ቻይና ዋና ከተማ ቤጂንግ የገቡት ዛሬ ሰኞ ጠዋት ሲሆን ማታ ከሀገሪቱ ፕሬዚደንት ሺ ጂንፒንግ እና ከሌሎች የእስያ ፓሲፊክ ሀገሮች መሪዎች ጋር እራት ይጋበዙና በኋላ የርችት ትርኢት ይመለከታሉ ተብለዋል።

ሶማሊያ ታችኛው ጁባ ክፍለ ግዛት ውስጥ ጽንፈኛው አልሸባብ አንድ ቁልፍ ደሴት መልሶ በተቆጣጠረበት ውጊያ ከዘጠና የሚበልጡ ሰዎች መገደላቸውን እማኞች ተናገሩ። አልሸባብ ባለፈው ቅዳሜ

ጠዋት ላይ ኩድሃ በምትባለው ደሴት ላይ የመንግስቱ ወገን የሆኑ ኃይሎች ላይ ጥቃት አድርሶ ደሴቲቱንና ደሴቲቱን ከጊዜያዊ የጁባ አስተዳደር አስለቅቆ ተቆጣጥሯታል። አልሸባብ ከውጊያው በኋላ የአርባ ሶስት የአስተዳደሩን ተዋጊዎች አስከሬኖች ባህሩ ዳርቻ ጥለው አሳይተዋል።

ከውጊያው በኋላ ዘጠኝ ያስተዳደሩ ተዋጊዎችና ስምንት ለዚህ አስተዳደር ሰርታችኋል ተብለው የተወነጀሉ ሲቪሎችን ገድለዋል ሲሉም ነዋሪዎች ለቪኦኤ ገልጸዋል። ሰሜን ምስራቅ ናይጄሪያ ውስጥ በሚገኝ አንድ ትምህርት ቤት አጥፍቶ ጠፊ ባደረሰው የቦምብ ጥቃት ቢያንስ አርባ ስምንት ሰዎች መሞታቸው ተዘገበ።

የሚበዙት ተማሪዎች ናቸው ተብሏል። ዮቤ ክፍለ ሀገር ፒታስኩም የምትባል ከተማ ዛሬ ፍንዳታው የደረሰው በተለይ በሳይንስ ትምህርት ላይ በሚያተኩር ትምህርት ቤት ሲሆን ተማሪዎች ጠዋት ላይ እንደተሰባሰቡ ፍንዳታው መድረሱ ተዘግቧል። ለጥቃቱ ኃላፊነት የወሰደ ወገን የለም። ይሁን እንጂ ጽንፈኛው ቡድን ቦኮሀራም ነው የተጠረጠረው። በመጨረሻም ኢራን፣ ዩናይትድ ስቴትስ እና የአውሮፓ ህብረት

ኦማን ውስጥ የያዙት ንግግር ሁለተኛ ቀኑን ይዟል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ቆንጅ ይታየን ለዜናው አመሰግናለሁ ከሚሱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የአለም ዜና ዝርዝር ጋር ትመለሳለች አድማጮች አሁን ወደ ቀዳሚው ዘገባ ነው የምንሻገረው በህገ ወጥ መንገድ የቴሌኮሚኒኬሽን መሳሪያዎችን በማስገባት የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ተዘገበ ከተጠርጣሪዎቹ መካከል የውጭ ሀገር ዜጎች እንደሚገኙባቸውም ተገልጧል። ድርጊቱ አገሪቱን በብዙ ሚሊዮን ዶላር እንዳሳጣትም ዘገባዎቹ አመልክተዋል መለስካቸው አመሃ ዝርዝሩን ይዘዋል

የኢትዮጵያ ቴሌቪዥን ባለፈው ሳምንት መጨረሻ ቅዳሜ ጥቅምት 29 ቀን 2007 ዓ.ም ከእኩለ ቀን በኋላ ባስተላለፈው ዜና ይፋ እንዳደረገው አዲስ አበባን ጨምሮ በሀገሪቱ የተለያዩ ከተሞች ውስጥ ተጠርጣሪዎቹ መሳሪያዎቹን በጥቅም ላይ አውለዋል። ከአዲስ አበባ፣ ከሐዋሳ፣ ከጭሮ፣ ከድሬዳዋ፣ ከሐረር እና ከጅጅጋ ከተሞች በቁጥጥር ስር የዋሉት እነዚህ ከሰባ የማያንሱ ተጠርጣሪዎች

ለተለያዩ የቴሌኮሙኒኬሽን ስራ የሚያገለግሉ መሳሪያዎችን በሕግ ወጥ መንገድ ወደ አገር ውስጥ በማስገባት ሲገለገሉባቸው እንደነበረም ተዘርዝረዋል። በሳምንት ሁለቴ የሚወጣው ሪፖርተር ጋዜጣም በትናንት ህትሙ ኢትዮ ቴሌኮምን በመጥቀስ እንዳተተው የፌዴራል ፖሊስ ከሌሎች የጸጥታ ኃይሎች ጋር በመተባበር ከሰባ በላይ ተጠርጣሪዎችን በቁጥጥር ስር እንዳዋለ ይገልጽና ከእነዚህ መካከል ሶስቱ የውጭ አገር ዜጎች ናቸው ይላል።

ቀጥለውም በሕገ ወጥ መንገድ የገቡትን የቴሌኮም መሳሪያዎች በዓለም አቀፍ ጥሪዎች ማስተናገጃነት በመጠቀም አገሪቱንና ተቋሙን በሚሊዮን የሚቆጠር ብር ገቢ እንደሚያሳጡም ተጠቁሟል ይላል።

ፖሊስ ባደረገው ምርመራ ተጠርጣሪዎቹ ድርጊታቸውን በውጭና በአገር ውስጥ በተደራጀ ሁኔታ ሲያከናውኑ የቆዩ እንደሆኑ ያመለከተው ሪፖርተር 59 የሚሆኑ ለቴሌኮሙኒኬሽን ስራ የሚያገለግሉ የተለያዩ መሳሪያዎችና ቁሳቁሶች ፖሊስ በኤግዚቢትነት መያዙን ይጠቁማል። የድርጊቱ ጎጂነት ኢኮኖሚያዊ ብቻ ሳይሆን በአገር ደህንነትም ላይ ከፍተኛ አሉታዊ አንድምታ እንዳለው የቴሌን ዘገባ የጠቀሰው ሪፖርተር ያክላል።

ከሁለት ዓመታት በፊት የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ ተመሳሳይ ክስ በ24 ተከሳሾች ላይ ከመሠረተ በኋላ ባልታወቀ ምክንያት ክሱ መቋረጡ ይህ የቪኦኤ ዘጋቢ ያስታውሳል። በዚያን ጊዜ ከተጠረጠሩት 24 ተከሳሾች መካከልም 14ቱ የኢትዮ ቴሌኮም ሠራተኞች የነበሩ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

ተከታዩም ዘገባ እዚያው ኢትዮጵያ ያቆየናል። ኢትዮጵያ በኢቦላ ወደ ተጠቁ የምዕራብ አፍሪካ ሀገሮች የምታሰማራቸው የሕክምና ባለሙያዎች ስልጠና እየተጠባበቁ መሆናቸውን አስታውቃለች። ከአንድ ሺ በላይ የሕክምና ባለሙያዎች የበጎ ፈቃድ አገልግሎት ለመስጠት መመዝገባቸውን አንድ የኢትዮጵያ መንግስት ቃል አቀባይ ባለፈው አርብ ለአሜሪካ ድምፅ ገልጠዋል ወደ ስድስት

መቶ የሚሆኑ መስፈርቱን የሚያሟሉ ባለሙያዎች ስልጠና በመጠባበቅ ላይ ናቸው ነው ያሉት። ባለፈው አርብ የኮሚኒኬሽን ጉዳዮች ሚኒስትር ዴታ አቶ እውነቱ ብላታ ደበላን ያነጋገረው ሄኖክ ሰማ ጊዜር ተከታዩን ይዟል። እንግዲህ ይህንን በሽታ ለመከላከል ኢትዮጵያ ሁለት መቶ አስር የጤና ባለሙያዎችን ለአፍሪካ ህብረት በማዋጣት ቃል ገብታለች።

በዛው በተገባው ቃል መሰረት የጤና ባለሙያዎች በፈቃደኝነት እንዲመዘገቡ እየተደረገ ነው ያለው። እስካሁን ወደ አንድ ሺህ የሚሆን በፈቃደኛ የጤና ባለሙያዎች ለዚህ በጎ ፈቃድ ለመሰማራት ፈቃደኝነታቸውን ገልጸዋል። ከዚህ ውስጥ ወደ ስድስት መቶ የሚሆኑቱ መስፈርቱን የሚያሟሉ ተመዝግበው በተጠባባቂነት ይገኛሉ።

በእርግጥ የሚጠበቀው የሚፈለገው ሁለት መቶ አስር ማዋጣት ነው የሚጠበቅብን። ነገር ግን መስፈርቱን የሚያሟሉ ስድስት መቶ የሚሆኑ የጤና ባለሙያዎች በአሁኑ ሰዓት ምዝገባ እና ምልመላውን ጨርሰው ስልጠና በመጠባበቅ ላይ ይገኛሉ። እንግዲህ የጤና ባለሙያዎችን የበጎ ፈቃደኛ የጤና ባለሙያዎችን ወደ ምዕራብ አፍሪካ እንደሚያሰማሩ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ገልጸዋል፣ ተናግረዋል።

አልፎም የጤና ጥበቃ ሚኒስትሩም እንደዚሁ ከሳምንታት በፊት ይህን ገልጸዋል። እስካሁን ሊሄዱ ያልቻሉበት ምክንያት አለ። ምክንያቱም እንግዲህ አጣዳፊ የጤና ችግር በመሆኑ በፍጥነት ነው የጤና ባለሙያዎች የሙያ እርዳታቸውን እንዲሰጡ ጥሪ እየተላለፈ ያለው። ለምን አልሄዱም? ያው እንግዲህ የሚቀድመው የግድ ስልጠናዎችን ማግኘት አለባቸው። እንደገናም የጤና ባለሙያዎቹንም በበጎ ፈቃደኝነት ለመሄድ

የተመዘገቡ ብዙ ቢኖሩም እነሱንም ማጥራት ያስፈልጋል። በተቀመጠው መስፈርት መሰረት የሚያሟሉትን መለየት ያስፈልጋል። ከተጠበቀው በላይ ነው፣ በበጎ ፈቃደኝነት የጤና ባለሙያዎቹ እየተመዘገቡ ያሉት። ቅድም እንዳልኩ ወደ አንድ ሺህ ሰዎች

እስካሁን በበጎ ፈቃደኝነት ለመዝመጥ ተዘጋጅተዋል። ከነዚህ ውስጥ ግን በመስፈርቱ መሰረት ስድስት መቶውን ነው መለየት የተቻለው። አሁንም ከስድስት መቶ እንደገና ወደ ሁለት መቶ አስሩን የመለየት ስራ ይሰራል። በዚህ ምክንያት በስራዎች ምክንያት ነው የዘገየው እንጂ በትክክል ለአገሪቱ ቃል እንደገባችው ይህንን የማዋጣቱን ስራ ወደ ኋላ የሚባልበት ምክንያት የለም። ግን ስልጠናው ደግሞ የግድ አስቀድሞ መሰብ ስላለበት ለስልጠናዎቹ የሚያስፈልጉ ነገሮች

እየተዘጋጁ ነው የቆዩት። አሁን በአጭር ጊዜ ውስጥ ወደ ስልጠናው ይገባሉ። ስልጠናውን ካጠናቀቁ በኋላ በተባለው መሰረት ወደ ዘመቻው ይቀላቀላሉ። ምን ያህል ጊዜ ይፈጃል ስልጠናው? እንግዲህ ስልጠናው በሙያ ደረጃ ነው። እንግዲህ ሙያ ባለሙያዎቹ ናቸው በእርግጥ ቁርጥ ያለውን የሚያውቁት ስልጠናው እንደሚሰጥ፣ ስልጠናው ቀን ምን ያህል እንደሚፈጅ እርግጠኛ አይደለው። እንዲያው ምናልባት የሚሰጣቸው ስልጠና ምን አይነት እንደሚሆን ያው ባለሙያዎቹ በዝርዝር የሚያውቁት ቢሆንም

እንግዲህ እነኝህ ሕክምና ባለሙያዎች የራሳቸውን ጤንነት ሊጠብቁ የሚችሉበት

በቂ ስልጠና ይሰጣቸዋል ወይ የሚል ጥያቄ እንግዲህ ይነሳል። ይህም የሚነሳው በምዕራብ አፍሪካም የህክምና እርዳታ ለመስጠት የሄዱ የዩናይትድ ስቴትስ ዜጎችን ጨምሮ የሌሎች ሀገር ዜጎችም የሀገሪቱ ሐኪሞችም ሲታመሙ ይታያልና፣ ራሳቸውንም ለመጠበቅ የማህበረሰቡንም ጤና በአጠቃላይ ለማስጠበቅ ነው። እንደዚህ አይነት ስልጠናዎች ላይ ጥያቄ የሚነሱት ሰው ምን አይነት ስልጠና ነው የሚሰጣቸው?

ስልጠና እንግዲህ መግለጫ ተሰጥቶበታል። በዚህ በሽታ በመከላከሉ አስመልክቶ ሁለት ሀገራዊ አደረጃጀቶች ተፈጥረዋል። አንደኛው የብሔራዊ ግብረ ኃይል አለ፣ በክቡር ምክትል ጠቅላይ ሚኒስትሩ በአቶ ደመቀ የሚመራ። ሌላው ደግሞ በክቡር ዶክተር ከሰተ ብርሃን የሚመራው በጤና ጥበቃ ሚኒስትሩ ማለት ነው የቴክኒካል ኮሚቴ አለ።

እነዚህ አደረጃጀቶች ስለ በሽታው መከላከል ሀገር ውስጥ ስለምናደርገው መከላከል እና ከሀገር ውጭም ስለምናደርገው አስተዋጽኦ ሰፋ ያለ ማብራሪያ ሰጥተዋል። ትልቅ ትኩረት ተሰጥቶት ነው በዚህ ዘመቻ ላይ የምንሰማራው። በዚህ ዘመቻ ላይ ለመሰማራት የሚያበቃን ብቆ የሚያደርግ በቂ ስልጠና በሀገር ውስጥ እንደሚሰጥ፣ ሌሎችም ተባባሪ አካላቶችም በዚህ ስልጠና ላይ ከጤና ጥበቃ ጋር ተባብሮ እንደሚሰሩ በዋንነት የሀገራችን የጤና ጥበቃ ሚኒስቴር የሚሰራው ስራ እንዳለ ሆኖ

በዓለም አቀፍ ያሉት ተሞክሮዎችም ተቀምረው ወይም በሽታ ለመከላከል ምን መሰራት እንዳለበት የዓለም አቀፍም ተሞክሮ እስካሁን ያሉቱ በልምድነት ተወስዶ ነው ስልጠናው የሚሰጠው። በባለሙያዎቹ በኩል ምንም አይነት ስጋት የለም የሚል ነው ያላቸው። ነገር ግን ህዝብ ሊሰጋ ሊጠራጠር ስለሚችል ያም ብዥታ ለማጥራት

የግንዛቤ ማስጨበጫ ስራዎች እና ስለ በሽታው መከላከል እየተደረጉ ያሉ ቅድመ ጥንቃቄዎችን በየጊዜው መንግስት መግለጫ፣ በተለይ ጤና ጥበቃ ሚኒስቴር እና በስሩ የተዋቀሩት አደረጃጀቶች በየጊዜው መለ መግለጫ እየሰጡ ነው። ለዚህ ወደ ዘመቻው ግንባር የሚሄዱትም ጀግኖች ባለሙያዎቻችን ቅድመ ጥንቃቄውን በተሟላ መልኩ ስልጠናውን ወስዶ ጥንቃቄ የሚያደርጉ ነው። ሊመዘገቡ እና ሊዘምቱ የሚመጡት ምንም አይነት ፍርሃት በፊታቸው ላይ የማይነበብ

ይህን በሽታ ለመከላከል የሚያስፈልጉ ጥንቃቄዎችን በሙሉ ማድረግ እንደሚችሉ ነው እየገለጹ ያሉት እና በባለሙያዎቹ በኩል ምንም አይነት ስጋት የለም ግን በህዝቡ ዘንድ ያለውን ጥርጣሬ ወይም ስጋት ግን ለማጥራት ተከታታይነት ያለው መግለጫዎች እንደገና ግንዛቤ ማስጨበጫ ስራዎች ይሰራሉ። አቶ እውነቱ ብላታ ደበላ የኢትዮጵያ የኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዴኤታ ለሰጡኝ ማብራሪያ አመሰግናለሁ። ዝ አመሰግናለሁ።

አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዞትር ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የሚተላልፈውን ልዩ የግማሽ ሰዓት ስርጭታችንን ነው። አሁን ወደ ቀጣዩ የመጽሔት ርዕስ ነው የምንሻገረው። አንድነት ለዲሞክራሲና ለፍትህ ፓርቲ በአገሪቱ የተለያዩ ማዕዘናት በሚገኙ የአመራር አባላቱ ላይ እስርና ድብደባ እየተፈጸመ ነው ሲል ከሷል። ይህ የመንግስት የወሰደው ወይም መንግስት እየወሰደ ነው ያለው እርምጃ እንዲቆም ሕዝቡ ተጽዕኖ እንዲያደርግም የሚያስችል

እርምጃ እንደሚወስድም ይፋ አድርጓል። መለስካቸው አምሃ ዝርዝሩን ይዟል። አንድነት በሀገሪቱ ላሉት ዘርፈ ብዙ ፖለቲካዊ ችግሮች እስርና ወከባ መፍትሄ አይሆንም የሚል ርዕስ የሰጠው መግለጫ በአብዛኛው የሚዘረዝረው በደቡብ ክልል በወላይታ ሶዶ በአካባቢ አመራር አባላቱ ላይ ህግ አስከባሪዎች በተገኙበት ስለደረሰው ድብደባ

በአማራ ክልል በተለያዩ ስፍራዎች በፖሊስ በኃይል ታፍነው አድራሻቸው እስከዛሬ አይታወቅም ስላላቸው የአመራር አባላቱ እንዲሁም በመቀሌ በሚገኝ አንድ ወጣት አባሉ በፖሊስ መያዝ ነው።

መግለጫው የአንድነት የአመራር አባላት በተለያየ ሰበብ ከጅምሩ ጀምሮ ሲታሰሩ እንደነበሩ ነበሩ ያስረዳና የአሁኑን ለየት የሚያደርገው ግን መንግስት አጠቃላይ ፓርቲውን በሚያዳክም መልኩ በሁሉም የሀገሪቱ አካባቢዎች የሚገኙ የአንድነት አባላትን እያሳደደ ይገኛል ብለዋል።

በቅርቡ በወላይታ ሶዶ ከተማ የሕግ አስከባሪ ፖሊስ ባለበት ተፈጽሟል የተባለውን ድብደባ የፓርቲው የድርጅት ጉዳይ ኃላፊ አቶ ዘካርያስ የማነ ብርሃን ከመግለጫው እንደዚህ ያንበውታል። በወላይታ ዞን የአንድነት የአመራር አባላት ከፍተኛ የሆነ ድብደባ የተፈጸመባቸው ሲሆን እነዚህም አቶ ማሞ ገሙ የዞኑ የአንድነት ሰብሳቢ፣ አቶ ወኖ መናሳ የዞኑ የአንድነት ድርጅት ጉዳይ ኃላፊ እና አቶ አልታየ

አቦቶ የዞኑ የአንድነት የህዝብ ግንኙነት ኃላፊ ይገኙበታል። ደብደባው ከተፈጸመባቸው አንዱ ነኝ ያሉትና የዞኑ የአንድነት ሰብሳቢ አቶ ማሞ ገሙ በጋዜጣዊ መግለጫው ላይ ለተሳተፉ ጋዜጠኞች ምስክርነታቸውን ሰጥተዋል።

አዛውንቱ አቶ ማሞ እንደሚሉት ሶስቱም ከአንድ ዓመት በፊት ይህ ፍትሃዊ በሆነ ፍርድ እስር ቤት ትገኛለች ያሏትን የፓርቲያቸውን አባል ጎብኝተው ሲመለሱ ጥቂት ወጣቶች የፓርቲያቸውን የአንድነት ስም እየጠሩ ቢተነኩሷቸውም ምላሽ እንዳልሰጡ፣ የከተማ ፖሊስ አዛዥ ሻለቃ ሌሊሽ ኦፌም በስፍራው እንደነበሩ፣ ወጣቶቹ ሶስቱንም ይደበድቧቸው እንደጀመሩ ያስረዳሉ። በቀኝ በኩል የተቀመጠውን አቶ ወኖ መናሳን መደብደብ ጀመር።

ኡኡ አልኩ። ሻለቃ እባክህ አስጣሊን ከዚህ አይነት ችግር ብዬ ጮህኩ። እሱን ጥሎ እኔንም ደበደቡ። ሮጠው ወጡ። እሱ ሻለቃ ገባ። ለምን ትጮኋለ በወረቀት ላይ ከመጮ ያለፈ ምን ልታመጣ ትችላለ? ብሎ እኔን ዘለፈኝ። ጸጥ አልኩ። በጣም ተጎድተን ነበረን። ሐኪም ቤትን ሐኪም ቤት ሁሉ ሊያክምን አልቻለም። ሆስፒታል ጤና ጣቢያው እምቢ አለ። ሆስፒታል ውሰዶ ተባለ። ሆስፒታል ገባን።

በጣም ተቆጥቶ ነበረ። የድርጅት ጉዳይ ኃላፊ እራሱን አያውቅም ነበረ። ሆስፒታሉም እስከ ሁለት ሰዓት ከስምንት ሰዓት እስከ ሁለት ሰዓት አላከመም። ስለዚህ ሌሎች ሰዎች መጥቶ የእኛ ባህሮች መጥቶ

ሌላ ግላክን ቤት ወስዶ አሳከቡት። እስካሁን በበሽተኛነት ላይ ነው ያለው። አቶ ማሙ እንደሚሉት እንዲህ ያለ የተጠናከረ ዘመቻ የጀመሩብን አንድነት ፓርቲ በአካባቢው ስር እየሰደደና እየሰፋ ከሄደ ገዥው ፓርቲ ገበናው ይጋለጣል ብሎ ስለሚያምን ነው። የተጠናከረ ዘመቻ ነው የጀመሩብን። በንብረታችን ላይ፣ በልጆቻችን ላይ፣ በቤታችን ላይ ያላደረጉት ዘመቻ የለም። ስለዚህ የዓለም ህዝቡን አውቆ ፍትህ እንደሌለ ነፃነት እንደሌለ በኢትዮጵያ

እኛ ምንም የምናደርግ ሰዎች ከእድሜያችን አንጻር እንኳን ወንጀል ለመስራት የሚገፋፋን ነገር ያለን ሰዎች አይደለን። ግን ወንጀል የሚሰሩ ማፊያ ቡድን አዘጋጅቶ መደብደብ ማለት ምን እንደሆነ ዓለም እንዲያውቀው እንፈልጋለን። የወላይታ ሶዶ ፖሊስ መምሪያን የስልክ ቁጥር ለማግኘት ያደረግነው ጥረት አልተሳካልንም። የክልሉ መንግስት፣ የፕሬዚዳንቱን ቢሮ፣ የልዩ ረዳታቸውን ጽሕፈት ቤት ቁጥሮች ደጋግመን ብንሞክርም መልስ ልናገኝ አልቻለም።

አንድነት በአማራ ክልል ገጥሞኛል የሚለው ችግር ደግሞ ሰፋ የሚል ይመስላል። አቶ ዘካርያስ የማነ ብርሃን ጥቅምት 25 2007 ዓ ምህረት በምዕራብ አርማጭሆ አብረሃ ጅራ ከተማ የሚገኙ የአንድነት አባላት አቶ አንጋው ተገኝ የአካባቢው የአንድነት ሰብሳቢ፣ አቶ አባይ ዘውዱና አቶ እንግዳው ዋኛው የአካባቢው የአንድነት አመራር አባላት፣ በሌላ በኩል አቶ በላይነ ሲሳይ

በመተማ ከተማ የአንድነት ሰብሳቢ አቶ አለባቸው ማሞ፣ በመተማ አባል አቶ አለበል ዘለቀ፣ የወረታ የአንድነት የአመራር አባል፣ ምዕራብ ጎጃም ደጋዳሞት ወረዳ ሰብሳቢ አቶ ጥላሁን አበበ የፌዴራል ፖሊሶች የቤታቸውን በር ገንጥለው በመግባት እየደበደቡ ወደ ፖሊስ ጣቢያ እንደወሰዷቸው፣ ከዚያም ወዳልታወቀ ቦታ ወስደው እንደሰወሯቸው ለማወቅ ተችሏል።

ከምዕራብ አርማጭሆ መጥተው በጋዜጣዊ መግለጫው ላይ ምስክርነታቸውን የሰጡት ሌላው የአንድነት አባል አቶ አወቀ ብርሃንም በአካባቢያቸው በአንድነት አባላት ላይ ይፈጸማል ያሉትን ግፍ ዘርዝረዋል። ጉዳዩን ለማጣራት ለአማራ ክልል ፖሊስ ኮሚሽን ያደረግነው ተደጋጋሚ የስልክ ጥሪም የማይመለስ በመሆኑ አልተሳካም። በሌላ ጊዜ ምላሽ የምናገኝ ከሆነ ጥረታችን ይቀጥላል።

በመቀሌ ስለተያዘው አባሉ ወጣት ሺሻይ አዛናው አንድነት ፓርቲ እንደገለጸው ከሆነ በደህንነት ኃይሎች ከሚሠራበት ስፍራ ከተያዘ በኋላ ወደ ቤቱ ወስደውት ቤቱን በርብረው ያገኙትን ወረቀት ሁሉ ይዘው በመኪና አፍነው የት እንዳደረሱት አይታወቅም። ይሁንና ቪኦኤ መቀሌ ከሚገኙ ምንጮች ተጨማሪ መረጃ አግኝቷል።

ቪኦኤ ከእነዚህ ምንጮች እንደተረዳው ሽሻይ አዛ ነው አሁን በትግራይ ክልል ፖሊስ ኮሚሽን የሚጣሩ እስረኞች ማረፊያ በተሰኘና ከመቀሌ ወጣ ብሎ በሚገኝ ስፍራ ነው። ሰው ሊጎበኘው ባይችልም ምግብና ልብስ እንደሚደርሰውም አረጋግጠዋል። በተያዘበት ወቅትም ምንም አይነት አካላዊ ጥቃት እንዳልደረሰበት ይናገራሉ። ከትግራይ ፖሊስ ኮሚሽንም በተመሳሳይ ምክንያት ምላሽ ልናገኝ አልቻለም።

አንድነት ፓርቲ በመግለጫው ላይ እንደጠቆመው እነዚህንና የመሳሰሉትን የመንግስት እርምጃዎች ህዝብ በሚያሳድረው ተጽዕኖ መቆም አለባቸው። በአጠቃላይ የፖለቲካ ምህዳሩ የሚሰፋበትን ብልሃት መፈለግ አለብኝ ይላል የፓርቲው የህዝብ ግንኙነት ተጠባባቂ ኃላፊ አቶ አስራት አብርሃ። እስረኞች ላይ የፖለቲካ ፓርቲዎች ላይ የሚደርሰውን እንግልት እስር እንዲቆምና ህዝቡ ተጽዕኖ እንዲያደርግ የተለያዩ ሰልፎች እናካሄዳለን በቅርቡ

ትልቅ ህዝባዊ ሰልፍ እንጠራለና የዛ አካል ነው የሚሆነው ህዝቡ በሰልፍ ወጥቶ በተለያየ መንገድ በስርዓቱ ላይ ተጽዕኖ እንዲያሳድር ነው የምንፈልገው ስለዚህ ጥሪው ያንን የሚመለከት ነው በጋዜጣዊ መግለጫው ላይ በቅርቡ ፓርቲው ስላደረገው የአመራር ለውጥና ተከትሎት ስለተነሳው ውዥንብር ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ

ከአዲስ አበባ። ክቡራትና ክቡራን አድማጮች አንድነት በመንግስት ተፈጽሟል ያላቸውን የስርና የድብደባ ወንጀሎች ለማስተባበልም ሆነ ለማረጋገጥ ከመንግስት ባለስልጣናት ለማግኘት የተደረገው ጥረት እንዳልተሳካ ለማሳወቅ እንሞክራለን። መለስካቸው አመሀ እንድትሳካለት እናቀርባለን። አሁን ዜግነት አልባነትን ለመዋጋት ወደ ተደረገ ዘመቻ ዝርዝር

የተባበሩት መንግስታት ድርጅት በዓለም ዙሪያ የሚገኙ 10 ሚሊዮን ዜግነት የሌላቸው ሰዎችና ከዚሁ ጋር አብረው የሚሄደውን መብት ለማገዝ በማኅበረሰብ መገናኛ ብዙሀን አማካኝነት አይ ቢላንግ በሚል መሪ ቃል አዲስ ዘመቻ ጀምሯል። ክሪስቲን ራቢ ከዳካር ያደረሰችን ዘገባ አፍሪካ ውስጥ ዜግነት የሌለው ማለት ምን ማለት እንደሆነና የተባበሩት መንግስታት ድርጅት ችግሩን እንደ አውሮፓውያን አቆጣጠር?

በ2024 ዓ ም እንዴት ማስወገድ እንደሚቻል ያቀረቡን ሐሳብ ይመለከታል። ሰለሞን ክፍሌ ያቀርበዋል። የችግሩ ሰለባዎች አብዛኞቹ ሲወለዱም ዜግነት የሌላቸው ሰዎች ናቸው። ይሄ ምን ማለት ነው? ወላጆቻቸው ቀድሞም ቢሆን ወይም ዜግነት አልነበራቸውም አሊያም ዜግነታቸውን አጥተዋል ማለት ነው። አንዳንድ ሰዎች ዜግነታቸውን የሚያጡት ከጋብቻ ፍቺ በኋላ ነው።

ሌሎች ደግሞ ዜግነታቸውን የሚያጡት በግጭቶች ምክንያት ከሀገራቸው ከተሰደዱ በኋላ ነው። የልደትና ጋብቻን የመሳሰሉ ሰነዶች በተፈጥሮ አደጋና በጦርነት ወቅት ሊወድሙ ይችላሉ። የአንዳንድ ሀገር ሕጎች ደግሞ ለስደተኞች ወይም ለልጆቻቸው በሚኖሩበት ሀገር ዜግነት የማግኘት ሁኔታን በእጅጉ ውስብስብ ያደርጉባቸዋል። በምዕራብ አፍሪካ ለምሳሌ አንድ ሚሊዮን የሚጠጉ ሰዎች ዜግነት የላቸውም ወይም ዜግነታቸውን

የማጣት አደጋ ላይ ናቸው ይላል የተባበሩት መንግስታት ድርጅት እነዚህም በብዛት ያሉት በአይቮሪ ኮስት ነው ማን ነው የአይቮሪ ኮስት ዜግነት ያለው የሚለው ጥያቄ ከዚህ ቀደም ለሁለት የእርስ በርስ ግጭቶች መቀስቀስ ምክንያት መሆኑ ይታወቃል የአካባቢው የዩኤንኤችሲአር ማለትም የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ምክትል ተጠሪ ማቲስ ሌሩት ሲናገሩ ለዚህ ሁሉ ችግር ከፍተኛውን ሚና የሚጫወተው

ስደት ነው ብለዋል። ምዕራብ አፍሪቃ ብዛት ያለው ህዝብ ከሚንቀሳቀስባቸው የዓለም አካባቢዎች አንዱና ትልቁ ነው። በታሪክም በዚያ የዓለም አካባቢ ሰዎች በብዛት እንደሚንቀሳቀሱ ይነገራል። የቅርቡን እንኳ ሁኔታ ብናይ ከማሊ ከናይጄሪያና ከማዕከላዊ አፍሪካ ሪፑብሊክ የሸሹ ስደተኞች በብዛት የጎረፉት ወደዚያ ነው ነበር ያሉት።

አክለውም ከስደተኞቹ አብዛኞቹ ደግሞ የዜግነት ማረጋገጫ ሰነድ ማቅረብ አልቻሉም። በነገራችን ላይ ስደተኞቹ ብቻ ሳይሆኑ በአጠቃላይ የሚፈልሱ ሰዎች ሕጉ የሚደግፋቸው ዐይነቶች አይደሉም ብለዋል። ለሩት በርካታ አገሮች ዜግነት የሌላቸውን ሰዎች የሚቆጥሩበት ዘዴ ስለሌላቸው ደግሞ የችግሩን ትክክለኛ ግዝፈት ማወቅ ያስቸግራል። ኢማኑዌል ሚቴ በዩኤንኤችሲአር የአካባቢው ደህንነት ጥበቃ አንጋፋ መኮንን ናቸው።

እነዚህ ሰዎች ከሕግ አንጻር ከታየ በሕይወት ያሉ ጣረ ሞቶች ናቸው ብለዋል። አንድ ዜግነት የሌለው ሰው ብሔራዊ መለያ የሆነውን ሕጋዊ ሰነድ ማቅረብ ስለማይችል አንዳንድ መብቶችን ያጣል። ትምህርት ቤት መግባት አይችልም። ልጅ ካለው ደግሞ የልደት ሰርቲፊኬት ማውጣት አይፈቀድለትም።

የጋብቻ ውሉንም ማስመዝገብ አይችልም። ላሰሪው ወይም ለቤት አከራዩ ማቅረብ ቢፈልግ፣ በአጠቃላይ አነጋገር ዜግነት የሌለው ሰው ምንም መብት የለውም ካሉ በኋላ እነዚህን ችግሮች ደግሞ ሕዝብ እንዳያውቅ ተደርጎ በድብቅ ተይዘው ቆይተዋል ሲሉ አስረድተዋል። ያ ዜጋ አልባ ግለሰብ በዛች ባረፈባት አገር ከሌሎቹ ማኅበረሰብ አባላት ጋር ስለሚኖር የተሰወረ አይደለም፣ የሚደርስበት ፍዳ ግን ስውር ነው ሲሉ ኢማኑኤል ሚቴ አብራርተዋል።

በዚህ የሶሻል ሚዲያ ቁልፍ የሆነው የተባበሩት መንግሥታት ስትራቴጂም ዜግነት የሌላቸው ሰዎች መኖራቸውን ለሕዝቡ ግንዛቤ ማስጨበጥ ነው ሲሉ አስረድተዋል። ዜግነት ከሰው ልጆች መሠረታዊ መብቶች አንዱና ዋናው ነው። የዓለሙ ድርጅት በዚህ አጋጣሚ የሚያቀርበው ጥሪም አገሮች ከዚህ ቀደም የወጡ ዓለም አቀፍ ድንጋጌዎችን እንዲያጸድቅ ነው። እነርሱም ዜግነት የሌላቸውን ሰዎች መብቶች አክብሩ፣

ለዜግነት የለሽነት የሚያበቁ ችግሮችን ማስወገድ የሚችሉ እርምጃዎችን ውሰዱ የሚሉ ናቸው። እርምጃዎቹ የልደት ምዝገባን ማሻሻልና ወላጆች ዜግነታቸውን ለልጆቻቸው ማስተላለፍ የሚያስችላቸው መሆናቸውን ያካትታሉም ብሏል። እነዚህ ዓለም አቀፍ ሁለት የሰብአዊ መብቶች ድንጋጌዎች እያንዳንዳቸው ከ50 ዓመታት በላይ የቆዩ ናቸው። ተግባራዊ ለማድረግ ደግሞ ቀላል በመሆኑ የሮኬት ሳይንቲስት መሆን አያስፈልግም

የፖለቲካ ፍላጎት ውስጥ ካለ ችግሩ ሊወገድ ይችላል፣ ሲሉ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽኑ ባለሥልጣናት ተማጽነዋል። ክብራትና ክቡራን አድማጮች ከምሽቱ አንድ ሰአት እስከ አንድ ሰአት ተኩል ዘወትር በዚህ ሰዓት የሚተላለፈው ፕሮግራማችን እስከ ምሽቱ አንድ ሰአት ተኩል ይቀጥላል። ጥቂት ደቂቃዎች አሉን። ታዲያ ዘና እንድንል እዚህ ግድም ቴዲ

ቴዲ አፍሮን ነው ንጉሱ ታምሬ የመረጠልን ስደት ይለናል። ምስሞ አንተ አገሬ ሰማይ አንተ አገሬ

Ta, ta, ta, ta,

ክራር ሲደረደር መሰንቆ ሲመታ ለምዷል ትከሻይ በሰው ሃገር ሆኖ እያነብስ ከስታ ያለን ነው ቴዲ አፍሮ። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ጉዳዮች ላይ የሚያተኩረውና ና የግማሽ ሰዓት ዘለቄታ ያለው የዛሬው ፕሮግራማችን እዚህ ላይ አበቃ። በመስክና እዚህም ባሉ ዘጋቢዎች ና ባልደረቦቻችን ስም ለምሽቱ ሶስት ሰዓት በአጭር ሞገድ በ25 ና 31 ሜትር ባንዶች መልሰን ልንገናኝ በቀጠሮ

ከአቀናባሪ ንጉሥ ታምሬና ከስርጭት መሀንዲሱ ፒተር አንድሌ ጋር ያስተናገድኳቸው አላ ከበደ በዚሁ ሰናበታለሁ። መልካም ምሽት። እስከ አንድ ሰዓት ተኩል ከቴዲ ጋር ልተዋቸው

Sabe o